ትኩረት በአፍሪካ ። ጉግል በአፍሪካ ከፍተኛ መዋለ ንዋይ ለማፍሰስ መነሳቱ ተሰምቷል። በቅርቡ የድርጅቱ ዋና ስራ አስኪያጅ ሳንደር ፒቻይ ይፋ ባደረጉት መሰረት ጉግል ለአምስት ዓመት በተለያዩ ዘርፎች አፍሪካ ውስጥ አንድ ቢሊዮን ዶላር ስራ ላይ ለመዋል ተዘጋጅቷል። በዚህ የጉግል መርሃ ግብር ናይጄሪያ፣ ኬንያ፣ ዩጋንዳና ጋና ቀዳሚዎቹ ተጠቃሚ ሀገራት ይሆናሉ። ይህ የዓለማችን ቴክኖሎጂ ዘርፍ ግንባር ቀደም ተዋናይ ድርጅት አፍሪካ ውስጥ ገንዘቡን ስራ ላይ ለመዋል የመነሳቱ ዜና የተሰማው ቀጥተኛ የውጭ መዋለ ንዋይ ፍሰት በመላው ዓለም ደረጃ በቀዘቀዘበት በዚህ ወቅት መሆኑ ጥያቄዎችን አስነስቷል። የልማት ኢኮኖሚ ምሁር ለሆኑት ሸዋቡ ኢድሪስ ግን ጉግል የወሰደው እርምጃ አፍሪቃ እንደሱ ባሉ ትላልቅ ኩባንያዎች እውነተኛ የስራ አጋር ተደርጋ የመወሰዷ ማሳያ ነው። እንደ ጉግል ያለ የዓለም ግዙፍ ኩባንያ ስለ አፍሪቃ ማሰቡና ገንዘቡን አፍሪካ ውስጥ ስራ ላይ መዋል መፈለጉ ብታውቀው የሚያስደስት ነገር ነው። ጋናዊው የኢንተርኔት ቴክኖሎጂ ባለሙያ ማክሲሞ ሳሜት ወርጎ ግን የጉግል አፍሪካ ውስጥ የመስራት እቅድ በጥንቃቄ ሊፈተሽ ይገባል ባይ ናቸው። ጥቅምና ጉዳቱን በወጉ መለካት አለበት። ምክንያቱም እንዲህ ያሉ የቴክኖሎጂ ጎልያዶች በትናንሽ ንግዶች ውስጥ ገንዘባቸውን ስራ ላይ ያውሉና እነዚያን ትናንሾቹን ይውጧቸዋል፣ መለያቸውን ይወስዳሉ። እናም ለእነዚያ ጅምር ስራዎች ዋጋ ከፍለው ስለሚወስዱባቸውም አፍሪቃ ወደ ተለመደው እርሻው ይመለሳል። ሆኖም ጋናዊው የቴክኖሎጂ ምሁር የጉግል መዋለ ንዋዩን አፍሪካ ውስጥ የማፍሰስ ሀሳብ ችግር እንዳልሆነ አጽንኦት ይሰጣሉ። የዚህ ገንዘብን ስራ ላይ የመዋል የመጨረሻ ግብ ምንድን ነው የሚለው በወጉ እንዲመረመር ያሳስባሉ። ለእኔ ባለቤትነት የሚባለው ነገር በጣም ዋነኛ ጉዳይ ነው። በየትኛውም መስክ መዋለ ንዋይ ቢያፈሱ በረጅም ጊዜ ሂደት ንብረቱን የአፍሪካውያን ማለትም ሀሳቡን የጀመሩት ሰዎች ይሆናሉ ወይስ በጉግል በራሱ ይወሰዳል? ሲሉም ይጠይቃሉ። ጥያቄያቸው በዚህ አያበቃም። ጉግል እነዚህን ትናንሽ ጅምሮች ራሳቸውን ችለው ስራቸውን አስፋፍተው እንዲቀጥሉ ያደርግ ይሆን የሚለውንም ያነሳሉ። መዋለንዋይ ፍሰት ከውጭ እርዳታ ከመቀበል የተሻለ እንደሆነ የሚናገሩ ጥቂት አይደሉም። የፖለቲካ ተንታኙ አኮ ጆን አኮ እዳ ለበዛበት አፍሪካ የስራ እድል ለመፍጠር የውጭ መዋለንዋይ ፍሰት ይበጃል ባይ ናቸው። አንድ ኩባንያ መቱ ሊፈጥራቸው ለሚችላቸው የስራ እድሎች ፍላጎት አለ። በዚህ ረገድም ከውጭ እርዳታ ይልቅ ከውስጥ የሚመጣ የመዋለንዋይ ፍሰት የበለጠ ይረዳል። ከዚህ አንጻርም የውጭ እርዳታ የበለጠ እዳ ነው። ሆኖም በውጭ መዋለንዋይ ፍሰት አፍሪካዋን ይጠቀማሉ። ሸዋቡ ኢድሪስ ይህን አይቀበሉም። ወደ ኋላ መለስ ብለውም ከሁለተኛው ዓለም ጦርነት በኋላ አውሮፓ ከገባበት የኢኮኖሚ ውድቀት ለመውጣት መዋለ ንዋይ ፍሰትን መጠቀሙን ያስታውሳሉ። እንደሳቸው አገላለጽም ከምዕራቡ ዓለም ጋር ከነበራት አሳዛኝ ታሪክ ጋር በተገናኘ የውጭ መዋለ ንዋይ ፍሰት ፍሰትም ሆነ የውጭ እርዳታ ከግምት ማስገባቱ ለአፍሪቃ አስፈላጊ ነው። ኢድሪስ በእርግጥም ባለፉት ሁለት ምዕት ዓመታት በቅኝ አገዛዝና በባሪያ ንግድ መዘዝ እጅግ የተጎዳችው አፍሪቃ ይህን ማግኘት ይገባታልም ብለው ያምናሉ። እንደተገለጸው አፍሪካ ውስጥ ከፍተኛ ገንዘብ ስራ ላይ ለመዋል የተነሳው ጉግል ቅድሚያ የሚሰጣቸው የኢንተርኔት ግንኙነትን ማስፋፋት እና የተጀመሩ ትናንሽ የቴክኖሎጂ ስራዎችን ማጠናከርን ያካትታል። ጆን አኮ ደግሞ በዚህ መርሃ ግብር ቅድሚያ ሊሰጣቸው ከሚገባው ዋነኞቹ መካከል የኢንተርኔት ቴክኖሎጂ መሰረተ ልማቶችን ማስፋፋት ቢካተት እንደሚበጅ ያስረዳሉ። እንደ ኢድሪስ ያሉ የዘርፉ ምሁራን ደግሞ በመዋለ ንዋይ ፍሰት በኩል ቅድሚያ ሊሰጠው የሚገባው አህጉሪቱ በአብዛኛው ጥቅም የምታገኝበት እንዲሆን የእርሻና ማዕድን ማውጫው ዘርፍ መሆን አለበት ባይ ናቸው። ለአፍሪካ የቱ ይበጃል የሚለው እንዲህ ያሉት የተለያዩ አስተያየቶች እንዳሉ ሆነው ከጉግል የመዋለ ንዋይ ፍሰት እቅድ መሳካት አንጻር ሌሎች ተግዳሮቶችም አሉ። ከነዚህ መካከልም ስር የሰደዱ የፖለቲካ ችግሮች፣ እንዲሁም የማክሮ ኢኮኖሚው አለመረጋጋት፣ ሙስና፣ ደካማው መሰረተ ልማትና መጥፎ አስተዳደርን ተቋቁሞ መንቀሳቀስ ግዙፉን የቴክኖሎጂ ኩባንያ ይጠብቁታል። ጋናዊው አሜቴርጎ ግን ጉግል ሊያጋጥሙ የሚችለው ትልቁ ተግዳሮት ከአፍሪካውያን ችግር ጋር እጅግም አይገናኝም ነው የሚሉት። ይልቁንም ሚዛናዊነት ካጣው ዓለም አቀፍ ስርዓት ጋር ይበልጥ ይያያዛል። ጉግል በዓለም ትልቁ መረጃ የመፈለጊያ ስልት ነው። ዩቲዩብ የነሱ ነው። ይህም ሁለተኛው ትልቅ ዘርፍ ነው። የኔ ስጋት የታሰበው ሁሉ እስኪከናወን ምን ያህል ጊዜ ይወስዳል። በዚያ ላይ ናይጄሪያና ሌሎች ቦታዎች ላይም የኢንተርኔት ክፍያ በ21 በመቶ እንዲቀንስ ለማድረግ ይፈልጋሉ። እነዚህ ሀሳቦች ተግባራዊና ዘላቂ እንዲሆኑ ደግሞ ከፖሊሲ አውጪዎች ጋር መስራት ይኖርባቸዋል። ጉግል በአፍሪቃ ለማካሄድ ስላሰበው የመዋለ ንዋይ ፍሰት ጉዳይ ይፋ ማድረጉ ይህን መሰሉን ጥያቄ ቢያስነሳም ሲሊከን ቫሊ የሚገኘው ግዙፉ ተቋም ከ54 የአፍሪቃ ሀገራት ለጊዜው ያተኮረው አራት ሀገራት ላይ ብቻ ነው። ኩባንያው እቅዱን ካላሰፋ መዋለ ንዋይ ፍሰቱ በመላው አፍሪቃ የሚኖረው ተጽዕኖ አናሳ እንደሚሆን ነው አሜቴርጎ ያመለከቱት። የልማት ኢኮኖሚ ምሁሩ እድሪስ በበኩላቸው ይህ የጉግል መዋለንዋይ ፍሰት ከአንዳንድ ሀገራት ስፋት አኳያ ሲታይ ትልቅ ተጽዕኖ ሊያመጣ እንደሚችል ያስባሉ። ለምሳሌ ናይጄሪያን ብንወስድ 210 ሚሊዮን ህዝብ አላት። ከ210 ሚሊዮን ውስጥ 60 በመቶ እድሜው ከ30 ዓመት በታች ነው። ናይጄሪያ ላይ መዋለንዋይ ስታፈስ በ16ቱ የምዕራብ አፍሪካ የኢኮኖሚ ትብብር አባል አገራት ውስጥ ገንዘብህን ለስራ እንደመዋል ነው። ዝሆን በመባል የሚታወቀው ግዙፉ የኢንተርኔት ቴክኖሎጂ ኩባንያ ጉግል አሜሪካን ውስጥ በጎርጎሮሳ 2020 ዓ ም በገበያዋ ዋጋ አንድ ትሪሊየን ዶላር ያስመዘገበ ሶስተኛ ኩባንያ ነው። እናም የፖለቲካ ተንታኙ አኮ ጆን አኮ ኩባንያውን የሚያንቀሳቅሰው የመጀመሪያውም የመጨረሻውም ትርፍ ነው ባይ ናቸው። እንዲህ ያሉ ኩባንያዎች ደግሞ ትርፍ ወደሌለበት ፈጽመው እንደማይሄዱም አጽንኦት ይሰጣሉ። እናም በኢንዶ አሜሪካዊው የዘርፉ የንግድ ሰው ፒቻይ ሳንደር ራጃን ወይም በስፋት በሚጠሩበት ሳንደር ፒቻይ ስራ አስኪያጅነት የሚንቀሳቀሰው ጉግል በአፍሪካ አራት ሀገራት መዋለንዋይ ለማፍሰስ መዘጋጀቱ አንድም ለትርፍ አንድም በአፍሪካውያኑ የተወጠኑ ጅምሬ ዘርፉን ስራዎች ለማበልጸግ ወይም ለመዋጥ የሚለው የሰሞኑ መነጋገሪያ ሆኗል። በዚህ ሳምንት ሱዳን ካለፉት ሁለት ዓመታት ወዲህ ለመጀመሪያ ጊዜ ታላቅ የተቃውሞ ሰልፍ አስተናግዳለች። የተቃውሞ ሰልፉን ጠቅላይ ሚኒስትር አብደላ ሐምዶክ የከፋና እጅግ አደገኛ ቀውስ ብለውታል። ተቃውሞ አምባገነኑ ኦማር አልበሽር ከስልጣን ከተወገዱ ከጎርጎሮሳዊ 2019 ወዲህ የታየ በመላው የአገሪቱ ክፍል ብዙዎች የተሳተፉበት የሕዝብ ቅሬታ ነው። ሐሙስ ዕለት ከተካሄዱት የተቃውሞ ሰልፎች ዋና ዋናዎቹ ወታደራዊ አገዛዝን እንደሚቃወሙ በይፋ ድምጻቸውን አሰምተዋል። በሳምንቱ መጀመሪያ ላይ ደግሞ ከዚህ በተቃራኒ ጦሩ ስልጣኑን እንዲረከብ የሚጠይቅ ሰልፍ ተካሂዷል። ዶች ቨላ ያነጋገራቸው የተለያዩ ሱዳንን የተመለከቱ ትንታኔዎችን የጻፉት በብሪታንያ የሱዛክስ ዩኒቨርሲቲ ተመራማሪው ዳን ዋትሰን ይህ ሁሉ ወደ ጥፋት ያመራል ይላሉ። የሱዳን ፖለቲካ እንደ ቼስ ጨዋታ ነው፣ ሁሉም ተጫዋቾች እኩል እድል ሳይኖራቸው የተወሰኑት አምስት እርምጃ ወደፊት የሚሄዱበት አይነት። ራሳቸው የጦር መኮንን የነበሩት የቀድሞ የሱዳን መሪ ኦማር አልበሽር በኃይል ከስልጣን እስኪወገዱ ድረስ ለ30 ዓመታት ገዝተዋል። በመፈንቅለ መንግስቱ ወቅት በመጀመሪያ አካባቢ ጦሩ ስልጣኑን ለማስረከብ ፈቃደኛ አልነበረም። ሆኖም የህዝብ ከፍተኛ ተቃውሞ እየተጠናከረ በመሄዱ በሽግግር መንግስት ውስጥ ለመሳተፍ ተስማማ። የሲቪል ኃይሎች ተካተውበትም የሽግግር ሂደቱ ተጀመረ። የሽግግር መንግስቱ ምርጫ እስኪካሄድ እስከ ጎርጎሮሳዊ 2023 ዓ.ም ድረስ እንዲቆይ ነበር የታሰበው። ሆኖም በሲቪልና በወታደራዊ ኃይሎች መካከል ልዩነትና ከፍተኛ ፉክክር እያደገ መጣ። አሁን የሚታየው ችግር መነሻው መስከረም ላይ የተሞከረው ወታደራዊ መፈንቅለ መንግስት መሆኑ ይታሰባል። ለዋትሰን ግን የመፈንቅለ መንግስቱ ሙከራ ታማኒነቱ አናሳ ነው። ሆኖም መፈንቅለ መንግስት ሙከራው ብዙም ተአማኒነት ያለው አይመስልም። በርካታ ሰዎች ቀደም ብሎ በጦር ኃይሉ የተፈጠረ ወይም የተደረገ ነው ብለው ያምናሉ። የሱዳን ወታደራዊ ሀይል ካልበሽርጋ የኖረ እንደውም በርካቶች ተባባሪዎቻቸውን የያዘ ስብስብ መሆኑን ማስታወስም ያስፈልጋል ባይ ናቸው። ሙስናና ጥቃት በሱዳን የኢኮኖሚ ሁኔታ ውስጥ እንደ ትልቅ መሳሪያ እንደሚያገለግሉ፣ ፖለቲካዊ ወታደራዊ አመራሩም ገቢና ሀብቶቹን እንዲሰበስብ እንደሚፈቅዱ በያዝነው ጎርጎሮሳዊ ዓመት የሱዳንን የፖለቲካ ገበያ አስመልክቶ በለንደን ስኩል ኦፍ ኢኮኖሚክስ ተመራማሪዎች የተካሄደ ጥናት ይፋ አድርጓል። በ2018 ተቃዋሚዎች ሙስና እንዲቆምና ይህን የሚያስተካክል ማህበራዊ ኮሚቴ እንዲቋቋምም ጥሪ አቅርበው ነበር። የተለወጠ ነገር ግን የለም። የሐሙሱ ተቃውሞ እንዳመለከተውም የአልበሽርን ስርዓት ያወገዘው ተመሳሳይ ድምፅ አሁንም እየተሰማ ነው። በሽግግር መንግስት ውስጥ ህጎችንና በአንጃነት የቆሙ ቡድኖችን በተመለከተ ስምምነት የለም። በዚያም ላይ የሱዳንን ወሳኝ ወደብ የዘጉ በሀገሪቱ የአስፈላጊ ነገሮች እጥረት ያስከተሉ ጎሳዎች አሉ። የፋይናንስ ማሻሻያው የባሰ የኢኮኖሚ ውጥረትና ግሽበትን አስከትሏል። ባለፈው ዓመት ከአማጽያን ቡድኖች ጋር የሰላም ስምምነት ቢደረስም ላለፉት አስራ ሁለት ወራት በፖለቲካ አመጽ ምክንያት የሚሞተው ሰው ቁጥር ጨምሯል። ከከተማ ውጭ ያሉ ባልበሽር ስርዓት ውስጥ የየ አካባቢው መሪዎች የነበሩት ወገኖች ዴሞክራሲን ፍለጋ የሚካሄዱት የተቃውሞ ሰልፎች የእነሱን ስልጣን ለመጋፋት እንደሆነ እንደሚያስቡ ያመለከቱት ሌላው የሱዳን ጉዳይ ተመራማሪ ፕሮፌሰር አሌክስ ደዋል ወደብ የመዝጋቱ ችግር ከዚህ ጋር መያያዙን ያመለክታሉ። ከዚህ ቀደም በሱዳን የተካሄዱ ሽግግሮች በወታደራዊ መፈንቅለ መንግስቶች ቢቋጩም አሁን ግን ጦሩ ይህን አላደርግም ብሏል። ያመነው ግን ያለ አይመስልም። አሌክስ ደዋል ጦሩ የሀገሪቱን ህዝብም ሆነ ዓለም አቀፉን ማህበረሰብ ማሞኘት አይችልም ይላሉ። እናም ሁሉም ጨዋታውን በማወቁ ይቋቋማቸዋል። አሁንም ይህንኑ እያደረገ እንደሆነም አጽንኦት ሰጥተዋል። አድማጮች የዕለቱ ትኩረት በአፍሪቃ በዚሁ አበቃ። ጤና ይስጥልኝ። የጋዜጦች አምን ጤና ይስጥልኝ አድማጮች፣ እንደምን ቆይታችኋል? ከጀርመኑ ፍራንክፉርት አልግማይን አንስቶ እስከ ብሪታንያው ዲ ኢንዲፔንደንት ሱዳንን ሰቅዞ ስለያዛት ስልጣን የመጠቅለል ግብግብና የተቃውሞ ሰልፍ በዝርዝር ጽፏል። በርካታ ጋዜጦች በአለም ዙሪያ በዋናነት አፍሪቃ ውስጥ ከ800 ሚሊዮን በላይ ሰዎችን ለአደጋ ስላጋለጠው ድርቅና ስለ ማዳጋስካር ረሃብ በዝርዝር አስነብቧል። የፈረንሳዊ ልሞንድ በበኩሉም የቱርክና የኢትዮጵያ ትብብር ላይ ሰፋ ያለ ዳሰሳ አድርጓል። ምዕራቡ ዓለም ሌሎች ጋዜጦች ስለ አፍሪቃ የጻፏቸውንም ዳስሰናል። ማንተጋፍቶት ስለሽ ነኝ። አብራችሁን ቆዩም የፈረንሳዩ ልሞንድ "ትምህርትና ወታደራዊ ትብብር፣ የኢትዮጵያን ቀልብ ለመግዛት የአንካራ ስልት በሚለው ርዕሱ ስለ ቱርክና የኢትዮጵያ ትብብር በዝርዝር ጽፏል። ቱርክ ለኢትዮጵያ በወታደራዊ ትብብር ድሮኖችን ጨምሮ ሌሎች መሳሪያዎችን እየሸጠች ነው ያለው ጋዜጣው፣ ቀደም ሲል በፈቱላህ ጉሌን እሳቤ ስለተቋቋሙና እንቅስቃሴያቸውን እንዲገቱ ስለተደረጉ የቱርክ ትምህርት ቤቶችም አንስቷል። ስለ ድሮኖችና ጦር መሳሪያዎቹ የሚባለው ሐሰት መሆኑን የኢትዮጵያና የቱርክ መንግስታት በተደጋጋሚ መግለጻቸውንም ለመወንድ አክሏል። ጋዜጣው ኢትዮጵያ ውስጥ እንቅስቃሴያቸው ታገዱ ያላቸው ትምህርት ቤቶች በአሜሪካ መንግስት ይደገፋሉ በሚባሉት ቱርካዊው የተቃዋሚ ፖለቲከኛ ፈቱላህ ጉሌን ስር በሚተዳድረው ሂዝመት ቅንጅት ስር ይገኙ የነበሩ መሆናቸውን አስፍሯል። ፈቱላህ ጉሌን የቱርክ ርዕሰ ብሔር ረቺብ ጣይብ ኤርዶዋን ላይ መፈንቅለ መንግስት በመሞከር ይጠቅሳሉ። እኚሁ ተቃዋሚ ፖለቲከኛ አፍሪቃ ውስጥ ኢትዮጵያን ጨምሮ በተለያዩ ሀገራት የከፍቷቸው ትምህርት ቤቶች መዘጋታቸውን ጋዜጣው አስነብቦ ተያያዥ ያላቸውንም ጉዳዮች ች አንስቷል። ኢትዮጵያ ውስጥ በፈቱላ ጉሌን የህዝመት ቅንጅት ስር ይገኙ ነበሩ የተባሉ ትምህርት ቤቶች ለማሪፍ ፋውንዴሽን መተላለፋቸውንም ጋዜጣው ጽፏል። ራቺፕ ጣይብ ኤርዶዋን ትምህርት ቤቶቹ ወደ ፋውንዴሽኑ መዞራቸውን በማወደስ የኢትዮጵያ አቻቸው ሽብርተኝነትን መዋጋታቸውንም አመስግነዋል ብሏል። ሁለቱ መሪዎች ይህን አጋጣሚ በመጠቀም እስካሁንም ድረስ ይፋ ያልሆነ ግዙፍ ወታደራዊ ስምምነት ተፈራርሟል ሲል ይቀጥላል ለሞንድ የቱርክ ፕሬዝዳንት ራቺብ ጣይብ ኤርዶዋን በሚቀጥሉት ሁለት ዓመታት ውስጥም ከኢትዮጵያ ጋር ያላቸውን የንግድ ልውውጥ በአንድ ቢሊዮን ዶላር ከፍ ማድረግ እንደሚፈልጉ መግለጣቸውን በማስፈር ለሞንድ ጽሑፉን ቋሽቷል። ሌሎች ጋዜጦች በበኩላቸው ስለ ጎረቤት ሱዳን በዝርዝር ጽፏል። ቤርሊን ከተማ የሚታተመው ዲታገት ሳይቱን ጋዜጣ ሱዳን ውስጥ የስልጣን ሽኩቻው ተጧጡፏል በሚል ርዕስ ዘገባውን አቅርቧል። ጋዜጣው በዚሁ ጽሑፉ የሱዳን ሲቪል ጊዜያዊ መንግስት ተገርስሶ ወታደራዊ ክፍሉ ስልጣኑን እንዲቆጣጠር የሚጠይቁ የተቃውሞ ሰልፎች ስለመበርታታቸው አትቷል። ጄኔራሎቹ ፖለቲካውንና ኢኮኖሚውን በዋናነት መቆጣጠራቸውን ዘርዝሯል። አፍቃሬ ወታደራዊ መንግስት መንግስት በአንድ ወገን የሲቪሉ መንግስት ደጋፊዎች ደግሞ በሌላ ወገን ሆነው የተለያዩ የተቃውሞና የድጋፍ ሰልፎችን በማድረግ የሱዳን ጎዳናዎች የስልጣን ሽኩቻን ማስተናገዳቸውን ጋዜጣው ጠቅሷል። በተቃውሞ ሰልፎች ስለምትናጠው ሱዳን ሌላኛው የጀርመን ጋዜጣ ፍራንክፉርተር አልገማይንም ዘለግ ያለ ጽሁፍ አስነብቧል። ካርቱም በሳምንቱ መጨረሻ ያልተለመዱ ትዕይንቶችም አስተናግዳለች ብሏል። የሲቪሉ መንግስት የሚቃወሙ ሰልፈኞች የሉዓላዊ ምክር ቤቱ ቁንጮ ላይ የሚገኙት ጀነራል አብደልፋታህ አልቡርሃን ጦራቸው ስልጣኑን እንዲጠቀልል ይወተውታሉም። ጀነራሉ የሱዳን የቀድሞ ጦር ሰራዊት አዛዥ ናቸው፣ በእጃዙር ደግሞ የሱዳን መሪ ብሏል። ጋዜጣውም ለስሙ የሀገሪቱ መሪ ናቸው የሚባሉት የሲቪል ወገንን የሚወክሉት ጠቅላይ ሚኒስትር አብደላ ሀምዶክ ሀገሪቱ ከገባችበት ብርቱና አደገኛ ካሉት የቀውስ አዘግት እንድትወጣ ይረዳል ያሉትን ፍኖተ ካርታ ያቀረቡት ገና ባለፈው አርብ ነው ሲልም ጋዜጣው ወረፋ አድርጓቸዋል። ሱዳን ውስጥ ያለው ከፍተኛ የዋጋ ግሽበት፣ የኢኮኖሚ ችግርና አሳሳቢ የኑሮ ውድነት አሁን ያለውን ችግር ይበልጥ ያባብሷል ሲልም አስነብቧል። የብሪታንያው ድረገጽ ጋዜጣ ዘ ኢንዲፔንደንት በበኩሉ የተቃውሞ ሰልፈኞች ወታደራዊ ኃይሉ ስልጣኑን እንዲቆጣጠር መጠየቃቸው ሱዳን ውስጥ የፖለቲካ ውጥረቱን አባብሶታል ሲል አስነብቧል። በርካታ ጋዜጦች በተለይ አፍሪቃ ውስጥ አደጋ ስለጋረጠው ድርቅና ረሃብ በዝርዝር ጽፏል። አህጉሪቱ በጎርፍ መጥለቅለቅ በድርቅና የመሬት መንሸራተት በብርቱ ተመታለች ያለው ዲቬልት ጋዜጣም፣ ያም በመሆኑ አፍሪቃ ውስጥ ረሃብ እንዲከሰት በርካቶችም ከቀያቸው እንዲፈናቀሉ አድርጓል ሲል አትቷል። ደርታገሽፒግል የተሰኘው ሌላኛው የጀርመን ጋዜጣ ደግሞ ድርቅ፣ የውሃ እጥረትና የሚላስ የሚቀመስ መጥፋቱ ማዳጋስካር ውስጥ በመቶ ሺዎች የሚቆጠሩ አፍሪካውያንን አብዛኞቹን ለሕይወታቸው በሚያሰጋ መልኩ ለአደጋ አጋልጧል ሲልም አስነብቧል። የአጉሪቱ ግዙፍ ደሴት የሆነችው ማዳጋስካር ውስጥ የሚላስ የሚቀመስ በመታጣቱም ሰዎች የቁልቋል ቅጠሎችን እሾቸውን እየፈቀፈቁ በማርገፍ መመገብ መጀመራቸውን ጋዜጣው ጽፏል። ቦሌ የተባለች 30 ዓመት ያልሞላት የሁለት ልጆች እናት ሳምንቱ ሙሉ በየቀኑ የቁልቋል ቅጠሎችን ፍለጋ ስንባዝን ነው የምንውለው ስትል ተናግራለች። በርሊነር ሳይቱንግ የተባለው ጋዜጣ ማዳጋስካር ውስጥ ምግብ በመጥፋቱ ሰዎች የሸክላ አፈሮችን መመገብ ጀምሯል ሲል የረሃቡን አሳሳቢነት አጉልቶ ጽፏል። ካለፉት 30 ዓመታት ወዲህም ማዳጋስካርን የገጠማት እጅግ ብርቱ ድርቅ መሆኑን አስነብቧል። ፍራንክፉርተር አልገማይነ የተሰኘው ጋዜጣ በዓለም ዙሪያ 811 ሚሊዮን ሰዎች መራባቸውን፣ ከእነዚያ ውስጥ ደግሞ 41 ሚሊዮኑ ጠኔ አፋፍ ላይ መጠጋታቸውን ዘግቧል። አብዛኞቹ አፍሪቃ ውስጥ ከሳራ በታ ከታች ባሉ አገራት የሚገኙ ናቸውም ብሏል። በተለይ የረሃቡ ሁኔታ የከፋው ሱማሊያም፣ የመን፣ አፍጋኒስታን፣ ማዳጋስካርና ደቡብ ሱዳን ውስጥ መሆኑን ጋዜጣው ጽፏል። መካከለኛው አፍሪካ ሪፐብሊክ፣ ቻድ እና የኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ ሁኔታው አሳሳቢ የሚባል ነው ሲል፣ ቡሩንዲ፣ የኮሞሮስ ደሴቶችና ሶሪያ ውስጥ ደግሞ የረሃቡ ሁኔታ እጅግ አሳሳቢ የሚባል ነው ብሏል። አድማጮች፣ የጋዜጦች አምድ መሰናዷችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።